ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ይህ ሐሙስ ግንቦት 21 2011 ዓ.ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና እኔም አዳነች ፍስሀየ ነን። ኢትዮጵያ ውስጥ ላለፉት ዓመታት የተዘሩ በርካታ መጠላላት፣ የመለያየት ሀሳቦች ጊዜያቸው ደርሰው ተኮትኩተው ዝናብ ጠጥተው አብበው ያየንበት ወቅት ነው። እዚህጋ ጋር ተስፋ እንድንይዝ የሚያደርገው ነገር ማየት ነገሩ እያለቀ መሆኑን የሚያመላክት ነው። ጤፉ ተንጀርግጎ ስታየው ከተወሰነ ጊዜ በኋላ መታጨጃው ደርሰዋል፣ መወቂያው ደርሰዋል ማለት ነው። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ድምፅ ጋር በተለይ ያደረጉትን የመጀመሪያ የአማርኛ የአንድ ለአንድ ቃለ ምልልስ ሦስተኛና የመጨረሻ ክፍል ይዘናል። ፕሬዚደንቱ የፈጸሙት ወንጀል የለም የሚል እምነት ቢኖረን ኖሮ እንደዚያው ብለን በቀጥታ እንናገር ነበር። እኛም ከእሳቸው ጋር እንስማማለን። የተፈጸመ የመመሳጠር ተግባር አልነበረም፣ ሴራም አልነበረም። ጉዳዩ አብቅቷል፣ ተዘግቷል። የቀደሙት የሩሲያን ባለፈው የአሜሪካ ምርጫ ጣልቃ መግባት አለመግባት ጉዳይ ሲመረምሩ የቆዩት ሮበርት ሞለር ትላንት ከሰጡት መግለጫ የተቀነጨበ ነው። የተከተሏቸው የዋይት ሀውስ ቃል አቀባይ ሴራ ሳንደርስ ምላሽ ነው። በአብይ ርዕስ ዘገባ ይዘናል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የአማራ ክልል ጠቅላይ ፍርድ ቤት አቃቤ ሕግ በነ አቶ በረከት ስምዖንና አቶ ታደሰ ላይ ያቀረባቸውን የቃለ ምስክሮች ከትላንት ጀምሮ ማዳመጥ ጀመረ። ተከሳሾቹም በትላንትናው ዕለት የህግ ጠበቃ ይዘው ቀርበዋል። ለቀረቡት የህግ ጠበቆችም የክልሉ ፖሊስ ኮሚሽን ተገቢውን ጥበቃ እንዲያደርግ ታዟል። ዝርዝራለን። ከሳምንት በፊት ከጥቅማ ጥቅምና ከአስተዳደራዊ ጉዳዮች ጋር በተያያዘ በጎንደር ዩኒቨርሲቲ በልምምድ ላይ ያሉ የሕክምና ሳይንስ ቁጥራቸው 250 የሚሆኑ ተማሪዎች ግቢውን ለቀው ወጥተው ነበር። ዛሬ ደግሞ ሙሉ በሙሉ ወደ ግቢ መ ክቡራትና ክቡራን አድማጮች ለተላለፈው ድምፅ ይቅርታ እንጠይቃለን። በሌላ ዜና የተያዘ ነው። አሁን ቀደም ሲል ወደ ተዋወቀው በአማራ ክልል ጠቅላይ ፍርድ ቤት አቃቤ ሕግና በእነአቶ በረከት ስምዖን ጉዳይ በተያዘው ዘገባ እንመለሳለን። የአማራ ክልል ጠቅላይ ፍርድ ቤት ግንቦት አምስት ቀን 2011 ዓ ም በዋለው ችሎት ከግንቦት 21 ቀን ጀምሮ በአቶ በረከት ስምኦንና በአቶ ታደሰ ካሳ ላይ አቃቢ ህግ አሉኝ ያላቸውን የቃል ምስክሮች እንዲያቀርብ በሰጠው ቀጠሮ መሰረት ከትላንት ጀምሮ የቃል ምስክሮችን ፍርድ ቤቱ ማድመጥ ጀምሯል። አቶ በረከት ስምኦንና አቶ ታደሰ ካሳ ከጥረት ኮርፖሬት ጋር በተያያዘ በአራት የሙስና ክሶች አቃቢ ህግ የከሰሳቸው ሲሆን አስራ ሶስት የቃል ምስክሮችንም አቅርቧል። እስካሁን የአራት ምስክሮችን ቃል ፍርድ ቤቱ አድምጧል። ምስክሮቹ ቃላቸውን የሰጡት በተለይ በዳሽን ቢራ አክሲዮን ማህበር ድርሻ ሽያጭ ላይ የገበያ አዋጭነት ጥናት ሳይደረግ 514 በመቶ ለዱዌት ቫሳሪ ለተባለ የእንግሊዝ ኩባንያ በ90 ሚሊዮን ዶላር መሸጡ አግባብ አይደለም ብለው ነው። ከዚህ በተጨማሪ ደግሞ ዱዌት ቫሳሪ ለራሱ የገበያ አዋጭነት ጥናት ያጠናበትን 6350 ዩሮ ዳሽን እንዲከፍል መደረጉም ተገቢ አይደሉም ሲሉ ቃላቸውን ሰጥተዋል። የዳሽን የቢራ አክሲዮን ማህበር ለድዌት ባሳሪ በሽርክና አክሲዮን ግዢ ለንደን ላይ ስምምነት ሲደረግ እንደ እማኝ ሆኜ እንድፈርም ተገድጃለሁ ሲሉ ቀድሞ በዳሽን ቢራ ተጠባባቂ ስራ አስኪያጅ የነበሩ ግለሰብ ለፍርድ ቤቱ አስረድተዋል። ተከሳሾቹ ከዚህ ቀደም ለፍርድ ቤቱ በተደጋጋሚ በጠበቃ ለመከራከር በጠበቆቻችን ላይ በሚደርሰው ዛቻና ማስፈራራት ጠበቃ ማቆም አልቻልንም እያሉ ያቀረቡትን አቤቱታ በመቀበል ጠበቆችን እንዲያቆሙና ተገቢውን ጥበቃ እንደሚያደርግ ፍርድ ቤቱ ባለፈው በዋለው ችሎት መወሰኑ ይታወሳል። በትናንትና እለትም እናቶ በረከት የህግ ጠበቃ ይዘው የቀረቡ ሲሆን ለህግ ጠበቃውም ደንበኞቻቸውን ለማግኘት ወደ ማረሚያ ቤት ሲሄዱና ሲመለሱ በሚያርፉበት ሆቴል እና ከአየር መንገድ ወደ ፍርድ ቤት ሲጓጓዙ የክልሉ ፖሊስ ኮሚሽን ተገቢውን ጥበቃ እንዲያደርግላቸው ታዟል። ችሎቱ የምስክሮችን ቃል ለመስማት ለነገም ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴር ለዘገባው ወደ በጎንደር ዩኒቨርሲቲ ልምምድ ላይ የነበሩ የህክምና ተማሪዎች ተመልሰው ወደ ግቢ መግባታቸውን ተናግረዋል። ተማሪዎቹ የወጡት በሴኔቱ ተወስኖ እንደነበር ተገልጿል። አሁንም አስቴር ምስጋናው ተጨማሪ አላት። ከሳምንት በፊት ከጥቅማ ጥቅም እና ከአስተዳደራዊ ጉዳዮች ጋር በተያያዘ በጎንደር ዩኒቨርሲቲ በልምምድ ላይ ያሉ የህክምና ሳይንስ ቁጥራቸው ሁለት መቶ ሀምሳ የሚሆኑ ተማሪዎች ግቢውን ለቀው ወጥተው ነበር ዛሬ ደግሞ ሙሉ በሙሉ ወደ ግቢ መመለሳቸውን የመጨረሻ ዓመት የህክምና ሳይንስ ተማሪ አብይ ኃይሌ ተናግሯል በሶስት አመት ሲጠየቁ የነበሩ ነገሮችም እንዳጎደል አንዳንዶችን ለመመለስ ሞክረዋል ላብራቶሪ ሀያ አራት ሰዓት ስራ ጀምሮልና ምንም እንኳን የጥያቄዎቻችን ችግር ባይኖርባቸውም እና በዚህ አካሄድ የገባ ነው ተገደል ቢሆንም እንኳን በተፈጠረው ክፍተት ውስጥ መጉላላት ለገጠማችሁ ታካሚዎቻችን እና መላው ጎንደር ህዝብ ይቅርታ እንጠይቃለን ብለን የጠየቅነው ዩኒቨርሲቲን ይቅርታ አልጠየቅንም። የዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን እንደሚናገሩት ኢንተርን ሐኪሞቹ ያነሷቸው ጥያቄዎች አግባብ ያለው ቢሆንም ሁሉም በአንድ ጀንበር ይሟላ ማለት ግን ተገቢ አይደለም። ትዕግስት ይማሩ ዘንድ ሴኔቱ ጠንከር ያለ ውሳኔ አስተላልፎ ነበር። አሁን መግባባት ላይ ደርሰናል ይላሉ። የዩኒቨርሲቲው ሴኔት ሰራ ሀኪሞቹ ባቀረቡ ጥያቄ መሰረት ተሰብስቦ ነበር። መነሻ አድርጎ ሴኔቱ እንዲመለሱ ወሰነ። በዛ ውሳኔ መሰረት ያወጣነውን ጥሪ ተቀብለው ወደ ስራ ተመልሰዋል። ትናንትና ያነሷቸውን ጥያቄዎች ተመልሰዋል። አብዛኛው በዩኒቨርሲቲው የሚመለሱ ጥያቄዎች አብዛኛዎቹ ተመልሰዋል። ለምሳሌ ናሙና ምላላሽ እንዲቀጠር ጠይቀው ነበር። ተመልሶላቸዋል። ማረፊያ ክፍሎች እንዲሰሩላቸው ጠይቀው ነበር። ሌሎችም ያነሷቸው ተቋሙን የሚመለከቱ አስተዳደራዊ ጥያቄዎች ከሞላ ጎደል ተመልሰዋል ማለት ይቻላል። ስራቸውን እየሰሩ እንዲመለሱላቸው እንዲሆን ነው እንጂ ጥያቄያቸውን ለመመለስ ጥረት ያደረግነው ጥያቄውን አግባብ ሆኖ ስላገኘነው ነው። የሕክምና ተማሪዎቹ ለአንድ ወር ያህል ስራ ማቆማቸው የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። የኤርትራ መንግስት ለዓለም አቀፉ የጸረ ሽብር ዘመቻ ሙሉ ትብብር የማያደርጉ ተብለው በአሜሪካ ከተፈረጁ ሀገራት መሰረዙን በደስታ እንደተቀበለው የኤርትራ ኢንፎርሜሽን ሚኒስትር የማነ ገብረመስቀል በትዊተር ገለጹ። የቀድሞውኑም ኤርትራ ለዓለም አቀፉ ሽብር ዘመቻ ሙሉ ትብብር የማያደርጉ አገራት ዝውውር ውስጥ ማካተት ስህተት ነበር ብለዋል። ቢዘገይም ከዝርዝሩ መፋቋ ጥሩ ነው ሲሉ ተናግረዋል። ሚኒስትር የማነ ገብረ መስቀል አክለውም ኤርትራ ላለፉት አስርተ ዓመታት ሽብርተኝነትን ለመዋጋት ያደረገችው ጥረት እንከን የለሽ ነው ብለዋል። ሊቢያ ዋና ከተማ ትሪፖሊ ውስጥ በተባባሰው ግጭት የጸጥታው ሁኔታ እየከፋ በመምጣቱ ለአደጋ ተጋልጠዋል የተባሉ 149 ስደተኞችና ጥገኝነት ጠያቂዎች ወደ ሮም ተወስደዋል። ኤርትራውያን፣ ኢትዮጵያውያን፣ ሶማሊያውያን፣ ሱዳናውያን እንደሚገኙባቸው እና ስድሳ አምስቱ ሕፃናት ወይም ልጆች መሆናቸው ተገልጿል። አስራ ሦስቱ ዓመት ያልሞላቸው አራስ ሕፃናት ናቸው። አብዛኞቹ በምግብ እጥረት የተሰቃዩ ሲሆኑ ሕክምናም እንደሚያስፈልጋቸው ታውቀዋል። ሰዎቹ በተለያዩ እስር ቤቶች በአስከፊ ሁኔታ ሲሰቃዩ ከቆዩ በኋላ በሊቢያና በጣሊያን ባለሥልጣኖች ትብብር እንደተወሰዱ ተነግሯል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ልዩ መርማሪ ካውንስል ሮበርት ሞለር ትላንት በሰጡት መግለጫ ፕሬዚዳንት ዶናልድ ትራምፕ የምርመራውን ሂደት ለማሰናከል ሞክረዋል ከሚለው ክስ ፕሬዚዳንቱን ነጻ ባለማድረጋቸው የዲሞክራቶችን ጥሪ አበራቷል። በትራምፕ ላይ ተጨማሪ ምርመራዎች እንዲካሄዱ ምናልባትም በምክር ቤቱ ክስ እንዲመሰረትባቸው ዲሞክራት የምክር ቤት አባላት አብዝተው ጥሪ እያቀረቡ ነው። ፕሬዚዳንቱን ተጠያቂ የማድረግ እርምጃ እንወስዳለን ሲሉ የተወካዮች ምክር ቤት የፍርድ ኮሚቴ ሊቀመንበር ጀራልድ ናድለር ተናግረዋል። ፕሬዝዳንቱን የመክሰስ እቅድ ሲጠነሰስ የሚችለው ከዚህ ኮሚቴ ነው። ክስን በሚመለከት ሁሉም አማራጮች እንዳሉ ናቸው ብለዋል ናድለር። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፕሬዚዳንቱን በመክሰስ ጉዳይ ላይ አይገፉም ነበር ምክር ቤቱ ተጨማሪ ምርመራ እንዲያካሄድባቸው ነበር የሚፈልጉት። ፕሬዚዳንቱን ምንም አይነት ወንጀል አልፈጸሙም በሚለው ነጥብ ላይ ብንተማመን ኖሮ በግልጽ ባስቀመጥነው ነበር ሲሉ ሮበርት ሞለር ከተናገሩ በኋላ ግን ፔሎሲ አቋማቸውን ግልጽ አድርገዋል። ምክር ቤቱ በፕሬዚዳንቱ ላይ ምርመራ በማካሄድ ስልጣናቸውን ተጠቅመው ለፈጸሙት በደል ተጠያቂ የማድረግ ጽኑ ህገ መንግስታዊ ግዴታ አለበት ሲሉ በሰጡት መግለጫ አስገንዝበዋል። በተያያዘ ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የልዩ መርማሪው የምርመራ ውጤት ከወንጀል ሙሉ በሙሉ ነጻ አድርጎኛል ማለቱን ቢቀጥሉም ምርመራውን የመሩትን ሮበርት ሞለርን ግራ የተጋቦ አቃቤ ህግ ሲሉ ወርፈዋቸዋል። ሞለር የፌዴራሉ ምርመራ ቢሮ ዋና ዳይሬክተር እንደነበሩ የሚታወቅ ነው። ሞለር ምርመራውን እንዲመሩ መመረጥ አልነበረባቸውም ምክንያቱም ሀቀኛ የትራምፕ ሰው አልነበሩምና ሲሉ ፕሬዚደንቱ ዛሬ ማለዳ ዋይት ሀውስ ላይ ሆነው ለጋዜጠኞች ተናግረዋል። አያይዘውም ፕሬዚደንቱ ትራምፕን የማይወዱ ሰው ናቸው ካሉ በኋላ ሞለር በድጋሚ የፌዴራል ምርመራ ቢሮ ዳይሬክተር ለመሆን የእሳቸው ፍላጎት ያሉትን አንቋሸዋል። ሞለር በዋይት ሀውስ ቤተ መንግሥት ጽሕፈት ቤት የድረስ ከመጡት መካከል አንዱ ነበሩ። የፌዴራል ምርመራ ቢሮ ዳይሬክተር ለመሆን ፈልገው ነበር። አይሁንም አልኳቸው ብለዋል። በትዊተር ባስተላለፉት መልእክት ፕሬዝደንቱ ሞለር ወደ ቀድሞ የኃላፊነት ስራቸው የመመለስ ፍላጎት እንደነበራቸው የገለጹበት ጊዜ መኖሩን የሚያመላክት መረጃ የለም። ስለ ፕሬዝደንቱ ያላቸውን የፖለቲካ አመለካከት የገለጹበት ጊዜም አልነበረም። ፕሬዚዳንት ዶናልድ ትራምፕ ጃፓንን በጎበኙበት ወቅት በሟቹ ሴኔተር ጆን መኬን ስም የሚጠራው የዩናይትድ ስቴትስ ባህር ኃይል መርከብ ፕሬዚዳንቱ እንዳያዩት የሚል የዋይትሃውስ መመሪያ እንዲወጣ አልፈቀድኩም መመሪያ መኖሩንም አላውቅም ነበር ሲሉ ተጠባባቂ የዩናይትድ ስቴትስ መከላከያ ሚኒስትር ፓት ሻናሃን ገልጸዋል። ምንጊዜም ቢሆን ሴኔተር ጆን መኬንን የመሰለ ታላቅ አሜሪካዊ አርበኛን ክብር አልነካም ሲሉ ከሳቸው ጋር ወደ ሲንጋፖር በሞጋዝ ላይ ላሉት ጋዜጠኞች ተናግረዋል። ምንጊዜም ቢሆን የመርከቡ ሰራተኞች የሆኑትን ወጣት ሴቶችንና ወንዶችን ክብር አልነካም በማለት በአጽንኦት አስገንዝበዋል። ፕሬዚደንት ትራምፕ ወደ ጃፓን ከመሄዳቸው በፊት የዋይት ሀውስ ወታደራዊ ጽፈት ቤትና በዩናይትድ ስቴትስ ባህር ኃይል ሰባተኛው ረድፍ ቢሮ መካከል ስለ ዩኤስኤስ ጆን ኤስ መኬይን የባህር ኃይል መርከብ የተለዋወጡትን የኢሜይል መልእክት የአሜሪካ ድምፅ ተመልክቷል። ዩኤስኤስ ጆን መኬይን ከእይታ መራቅ ይኖርበታል። እባኮን ይህን አረጋግጡ። ቁጥር ሶስትን ያረካል ይላል የኢሜይሉ መልእክት። ትራምፕ በበኩላቸው ስለ ጉዳዩ የነገረኝ ሰው የለም ብለዋል በትዊተር ባስተላልፉት መልእክት። ወደ ኋላ ለጋዜጠኞች ሲናገሩ ደግሞ የጦር መርከቡን ለመደበቅ ስለተደረገው ውሳኔ የማውቀው ነገር የለም፣ እንደዛ አላደርግም ነበር ብለዋል። በምንም መለኪያው የጆን መኬን አድናቂ አልነበርኩም ከማለት ግን አልተቆጠቡም። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎሄርትስ በናይልሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 21 2011 ዓ ም ምሽት ፕሮግራም ነው። አሁን ደግሞ የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ የሩሲያን ጣልቃ ገብነት ሲመረምሩ የቆዩት ልዩ አቃቤ ሕግ ሮበርት ሞለር ትናንት በሰጡት የመጀመሪያ መግለጫቸው ፕሬዚደንት ዶናልድ ትራምፕ ከወንጀል ነጻ ናቸው ብለው መናገር እንደማይችሉ አስታውቀዋል። ፕሬዚደንቱ በበኩላቸው ከወንጀል ነጻነኝ ጉዳዩ አልቋል፣ ተዘግቷል ብለዋል። የፍትህ ሚኒስቴር ለረጅም ጊዜ ሲከተለው በቆየው ፖሊሲ ምክንያት ፕሬዚደንቱ ስልጣን ላይ እያሉ በፌዴራል ወንጀል ሊከሰሱ አይችሉም ያሉት ሮበርት ሞለር ከዚህ በኋላ የሚወሰድ እርምጃ በተወካዮች ምክር ቤቱ እንደሚወሰን አመልክተዋል። የዋይት ሀውስ ሪፖርተራችን የፓትሲ ዊዳ ኩስዋራ ዘገባ ዝርዝሩን ይዟል። ቆንጅታ ታቀርበዋለች። ሮበርት ሞለር በ2016ቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሩሲያ ስላደረገችው ጣልቃ ገብነትና የፕሬዝደንት ትራምፕ የምረጡኝ ዘመቻ ከሞስኮ ጋር ተመሳጥሮ እንደሆነ እንዲመረምሩ ከተሾሙ ወዲህ በይፋ መግለጫ ሲሰጡ የትናንትናው የመጀመሪያ ጊዜያቸው ነው። ፕሬዝደንቱ የፈጸሙት ወንጀል የለም የሚል እምነት ቢኖረን ኖሮ እንደዚያው ብለን በቀጥታ እንናገር ነበር። ልዩ መርማሪው ሞለር ሩሲያ በዩናይትድ ስቴትስ ምርጫ ጣልቃ ገብታለች፣ የትረምፕን የምረጡኝ ዘመቻ ከሞስኮ ጋር ተመሳጥረዋል ብሎ ለመክሰስ ግን በቂ ማስረጃ አልተገኘም የሚለውን የምርመራቸውን ድምዳሜ በትናንቱ መግለጫቸው ደግመውታል። የሆነ ሆኖ ፕሬዚደንቱ በምርመራው ሂደት ፍትህን የማደናቀፍ ተግባር ፈጽመዋል? ይህን ጥያቄ በቀጥታ ያልመለሱት ሮበርት ሞለር የዩናይትድ ስቴትስ የፍትህ ሚኒስቴር ለረጅም ጊዜ በሚሰራበት ፖሊሲ መሰረት አንድ ፕሬዚደንት በፌዴራል ወንጀል ሊከሰስ እንደማይችል በማስረዳት ጉዳዩን ለኮንግረስ ትተውታል። ስልጣን ላይ ያለ ፕሬዚደንት ሊከሰስ የሚችለው በወንጀል ፍትህ ስርዓቱ ሳይሆን በሌላ ሂደት እንዲሆን ህገ መንግስቱ ያዛል። ፕሬዚደንት ትራምፕ ሮበርት ሞለር መግለጫቸውን እንደሰጡ ወዲያውኑ በትዊተር በሰጡት ምላሽ በቂ ማስረጃ አልተገኘም፣ ነጻ ነኝ ብለዋል። የዋይት ሀውስ ቃል አቀባይ ሳራ ሳንደርስ እኛም ከእሳቸው ጋር እንስማማለን፣ የተፈጸመ የመመሳጠር ተግባር አልነበረም፣ ሴራም አልነበረም ጉዳዩ አብቅቷል፣ ተዘግቷል። ዴሞክራት የኮንግረስ አባላትም ለልዩ አቃቤ ሕግ ሞለር መግለጫ ፈጥነው ነው ምላሽ የሰጡት። የተወካዮች ምክር ቤቱ የፍትህ ኮሚቴ ሊቀመንበር ጄሪ ናድለር እንዲህ ብለዋል። ሞለር ዛሬ ጠዋት በድጋሚ እንዳስገነዘቡት ለፕሬዚደንት ትራምፕ ወንጀሎች፣ ውሸቶችና ሌሎችም ጥፋቶች ምላሽ መስጠት የተወካዮች ምክር ቤቱ ኃላፊነት ነው። ይህንኑ እናደርጋለን። ናድለር ፕሬዝደንቱ ከህግ በላይ አይደሉም ብለዋል። ይሁን እንጂ ዲሞክራቶች በአፋጣኝ ፕሬዝደንቱን ከስልጣን ማስወገጃ የክስ ሂደት ይጀምሩ እንደሆነ ለጊዜው ግልጽ አይደለም። ብዙዎች ያ ቢሆን ፕሬዝደንቱን በፖለቲካ ረገድ ሊጠቅማቸው ይችላል በሚል ስጋት ሲያመነቱበት ቆይተዋልና በጉዳዩ ዙሪያ የፓርቲ ወገንተኝነትን የለየ ክርክር በሚካሄድበት በዚህ መሀል ታዲያ ሩሲያ በፕሬዝደንታዊ ምርጫው የፈጸመችው ጣልቃ ገብነት ወደ ዳር እየቀረ ነው። ሞለርም በትናንቱ መግለጫቸው ትኩረቱን ወደ እሱ ሊመልሱ ሞክረዋል። ሞለር የሪፖርታቸው ዋና ትኩረት እሱ መሆኑን ደጋግመው መናገራቸውን የገለጹት የጆርጅ ዋሽንግተን ዩኒቨርሲቲ የፕሬዝደንታዊ ጥናቶች ምሁሩ ቶድ ቤልት በፓርቲ ወገንተኝነት መስመር የለየ ክርክር የማይቀር ቢሆንም መጪውን የ2020 ዓመተ ምሕረቱን ምርጫ ከመሰል ጣልቃ ገብነት ለመጠበቅ መወሰድ የሚችሉ መወሰድም ያለባቸው እርምጃዎች እንደሚኖሩ አስረድተዋል። ፋሲንና ቆንጂትን አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ። የእስራኤል ጠቅላይ ሚኒስትር እስከ ትላንት ቀነ ገደብ በነበረው ጊዜ አዲሱን መንግስታቸውን መመስረት ባለመቻላቸው ሀገሪቱ ወደ አዲስ ምርጫ ልትሄድ መሆኑ ተገለጸ። ባለፈው ሚያዝያ አንድ በተካሄደው ምርጫ ያሸነፉት ኔታንያሁ ከገዥው ጥምረት በቂ ድጋፍ ሳያሰባስባሉ የሚል እምነት የነበረ ቢሆንም ከአናሳዎቹ ፓርቲዎች ጋር ለሳምንታት የተካሄደው ድርድሮች 120 መቀመጫ ባለው ፓርላማ ቀላል አብላጫ የሆነውን 6 አንዱን ድጋፍ ሳያገኙ ቀርተዋል። ቤንያሚን ኔታንያሁ የፖለቲካ ህይወት ላይ ጥላውን ሳያሳርፍ አልቀረም የተባሉ ከሙስና ጋር የተያዙ ክሶች እንዳሉባቸውም ይገለጻል። ላቴ ካሆክ ያጠናቀረችው ዘገባ አለ። ትዝታ በላቸው ታቀርበዋለች። ለሚስተር ናታኛሁ ያለመከሰስና ያለመነካት መብት ይሰጣቸዋል የተባለው የህግ ረቂቅ ባለፈው ቅዳሜ አደባባይ ከወጡ ሰልፈኞች ብርቱ ተቃውሞ ገጥሞታል። አቪሻግ ከሰልፉ ተሳታፊዎች አንዱ ናቸው። በኤብራይስት አፍ ይናገራሉ። የእስራኤል ፓርላማ የወንጀለኞች መሸሻ መሆን የለበትም። አሁን በተፈጠረ ሁኔታ መጠቀም አለብን። ግባችን ከአሁኑ የጸዳና የተሻለ ስነ ምግባር ያላቸው ሰዎች ወደ መንግስቱ እንዲገቡ ነው። የእስራኤል ጠቅላይ ሚኒስትር ባለቤት ሳራ ናታኛሁ ቀደም ባሉ ዓመታት በመንግስት ወጪ ምግቦች ለግላቸው እንዲዘጋጁላቸው ሲያዙ ነበር ተብሎ ከተነሳባቸው ክስ ጋር በተያያዘ ከአቃቢያን ህጉ ጋር ባደረጉት ድርድርና በገቡት የእምነት ቃል 120 ዶላር መልሰው ለመክፈል መስማማታቸውን የእስራኤል ራዲዮ ትላንት ዘግቧል። ጠቅላይ ሚኒስትሩ ራሳቸውም በሶስት የሙስና ክሶች ከግራና ቀኝ የተወጠሩ ቢሆኑም እርሳቸው ግን አንዳችም ጥፋት እንዳልፈጸሙ እየተናገሩ ናቸው። የእስራኤል ዲሞክራሲያዊ ኢንስቲቱት ፕሬዚደንት የሆኑት ታዛቢ ዮሃናን ፔልስነር እንደሚሉት ይህ የቅሌት ወሬ ናታኛሁ ለገቡበት የፖለቲካ ውዝግብ አስተዋጽኦ ሳያበረክት አልቀረም። ጠቅላይ ሚኒስትሩ ምርመራ ላይ ባይሆኑና ምናልባትም ክስ ሊመሰረትባቸው የሚችል ባይሆን ኖሮ መሀል ሰፋሪ የሆኑ የፓርላማውን አባላት ለማማለል የትናንሾቹን ፓርቲዎች ዋጋ ለማዋደቅና መንግስትም ለመመስረት በቀለላቸው ነበር። ድጋፍ ይሰጡኛል ብለው ናታኛሁ እምነት ጥለውበት የነበረውና የመንግስትና የሃይማኖትን መነጣጠል አቋም የሚያራምደው ዩስራኤል ቤቴኑ ፓርቲ ጠቅላይ ሚኒስትሩ ሊፈጽሙ የማይችሉትን ቅድመ ሁኔታ አስቀምጦባቸዋል። የፓርቲው መሪ አቪግዶር ሊበርማን በሰጡት ቃል አክራሪ ኦርቶዶክስ የሆኑ የሃይማኖት ቡድኖች ከወታደራዊ መልመላና አገልግሎት ውጪ መደረግ የለባቸውም የሚል ብርቱ አቋም ይዘዋል። የእስራኤል ፕሬዝደንት ሬዩቨን ሪቫሊን ደግሞ አሁን በእጃቸው የቀሩት ሁለት አማራጮች ብቻ መሆናቸውን ትላንት ተናግረዋል። አንድም መንግስቱን የመመስረቱን ስራ ለሌላ እንደራሴ አሳልፎ መስጠት፣ አሊያም አዲስ ምርጫ መጥራት። አዲስ ምርጫ የመጥራቱ ሀሳብ እስራኤልን ውድ ዋጋ ያስከፍላታል የሚሉ የፖለቲካ መሪዎች ያንን ለማስቀረት ማንኛውንም ጥረት እንደሚያደርጉ እየተናገሩ ናቸው። የምርጫው መቅረት ደግሞ የፖለቲካውን ወጀብ ሊያሾልካቸው ለሚችለው ኔታንያሁ በሌሎች መደራደሪያዎች ላይ ለመስራት እድሜ ይሰጣቸዋል ተብሎ ይጠበቃል። ላቲትሳ ሆክን እናት ዝታበላቸውን አመሰግናለሁኝ ወደ ተከታዩ ዘገባ እናልፋለን ወደ ኢትዮጵያ ጉዳዮች ይወስዱናል። ተከታዮቹ የመጽሔት ርዕሶች የከምባታ ህዝብ ኮንግረስ ከኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ጋር መዋሃዱን ፓርቲው አስታውቋል። ውህደቱ በአባላቱ ፈቃድና በኮንግረሱ ደንብ መሠረት መፈጸሙን የቀድሞ የከምባታ ህዝብ ኮንግረስ ሊቀመንበር አረጋግጠዋል። መለስካቸው አመሃ ዝርዝሩን ይዟል የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ረፋዱ ላይ በጠራው ጋዜጣዊ መግለጫ የከንባታ ሕዝብ ኮንግሬስ እንደ ተዋህደው አስታውቋል። በሀገሪቱ ከዚህ በፊት ከተፈጠሩትና ከከሸፉት ቅንጅቶች፣ ግንባሮችና ኅብረቶች ተምሬያለሁ የሚለው ኢዜማ ራሱን በአዲስና ዴሞክራሲያዊ መልክ በጠንካራ መሠረት ላይ እንዳደራጀ በጽሑፍ መግለጫው ላይ ይናገራል። ዛሬም አዲሱን ፓርቲ የተቀላቀለው የከንባታ ሕዝብ ኮንግሬስ ከህኮ ይህንን መንገድ ተከትሎ የተከናወነ እንደሆነ የኢዜማ አመራር አባል አቶ አበብ አካሉ ከመግለጫው በንባብ አሰምተዋል። ኢዜማ በስድስት ፓርቲዎችና ሁለት ስብስቦች ከወራት ውይይትና የሰነድ ዝግጅት በኋላ የተመሰረተ ፓርቲ ሲሆን ራሳቸውን አክስመው ከዚህ ጠንካራ ፓርቲ ጋር ለመዋሃድ ፈቃደኛ ለሚሆኑ ፓርቲዎች በሩን ክፍት በማድረጉ የከንባታ ህዝቦች ኮንግረስ ከህኮ ራሱን በስራ አስፈጻሚ በምክር ቤትና በጉባኤ ውሳኔዎች በማክሰምና በብሔራዊ ምርጫ ቦርድ በኩል አስፈላጊ ሰነዶችን በማሟላት ከኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጋር ተቀላቅሏል። ድርጅታቸው የከንባታ ህዝብ ኮንግሬስ ላለፉት 28 ዓመታት ከባድ መስዋዕትነት እየከፈለ በኢትዮጵያ ፖለቲካ በተቃዋሚነት የቆየ ድርጅት መሆኑን ያስታወቁት የክህኮ ሊቀመንበር አቶ ኤርጫፎ ኤርዴሎ ይህ ውህደት የተፈጸመበትን ሂደት አስረድተዋል። ፓርቲ ማክሰም በጠቅላላ ጉባኤ ተሰብስቦ የከንባታ ህዝቦች ኮንግሬስ? ከዚህ በኋላ ሁለተኛ ሌላ ጠቅላላ ጉባኤ ጥሪ ሳያስፈልግ ማዕከላዊ ኮሚቴና ስራ አስፈጻሚ በውክልናችሁ በእኛ ትእዛዝ፣ በውክልናችሁ መሰረት ወክለናችኋልና ከማንም ከሀገራዊ ፓርቲ ጋር ውህደት ፈጥራችሁ ሪፖርት እንድታረጉ ለእኛ የሚል ብቻ ነው። ስለዚህ ጠቅላላ ጉባኤ ይሄንም ውክልና ሰጥቶ ይህንን ውክልና ስለሰጠን ከክልል ሁሉም መጥቶ እዚህ ስለማይሰባሰብ ከዛሬ ጀምሮ ዳግም ጥሪ እንዳይደረግ ማለት ጠቅላላ ጉባኤ እንዳጠሩ ተዋሂዳችሁ አሳውቁ ብቻ ስላለ ያንም ፍርማና አባላት መቶ ሀያ እና ሀምሳ የምክር ቤት አባላት የተገኙበትን ፍርማቸውን ያረፈበትን የቃለ ጉባኤን ጭምር አስፍረን ለምርጫ ቦርድም አሳውቀናል። አሁን ደግሞ ለምንዋሃደው ፓርቲ ይሄንኑ አቀበን ነው የተዋህር ነው። በጋዜጣዊ መግለጫው ላይ በጋዜጠኞች ለቀረቡት ጥያቄዎች የኢዜማ አመራር አባላትና አቶ ኤርጫፎ ኤርዴሎ ተጨማሪ ማብራሪያዎች ሰጥተዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ከጎጂ ዞኖችና ከአማሮ ቀበሌዎች ለተፈናቀሉ 25 ሺህ ለሚሆኑ ሰዎች የተለያዩ አካላት የግል ጥረት በማድረግ እርዳታ እያደረጉላቸው መሆኑን ተፈናቃዮቹ ተናግረዋል። ሐዋሳና አዲስ አበባን ጨምሮ በሌሎችም ከተሞች ተመሳሳይ ተግባር መቀጠሉን የድጋፍ ሰብሳቢ ኮሚቴ አመልክቷል። የወረዳው አስተዳዳሪ ሕዝቡን ከተጋረጠበት ችግር ለመርዳት ከመንግስት በኩል የተደረገው ጥረትና የተሰጠው ትኩረት በጣም ዝቅተኛ እንደሆነ መናገራቸውን የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ዘግቧል። ተጨመሪ ያለው በኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖችና በአማሮ ወደ አዋሳኝ አካባቢዎች ባለው የጸጥታ ችግር ከ100 በላይ ኮሪዎች ተገድለዋል። 25 ሺ የሚደርሱ የብሔረሰቡ ተወላጆችም ተፈናቅለው ውጭ እንደሚገኙ ተናግረዋል። ከ300 ሚሊዮን ብር በላይ የሚገመት ንብረትም ወድሟል። ትናንትናና ከትናንት በስቲያ ስድስት ሰዎች ከማሳቸውና ሲጓዙ ከነበረበት ተሽከርካሪ ላይ በጥይት ተመተው አርባምንጭ ሆስፒታል ሕክምና የተሰጣቸው ይገኛል። ይህ ከጀለው ቀበሌ ተፈናቅዬ ሜዳ ላይ ተጥያለሁ የሚሉት የወይዘሮ አየለች አክልሉ ያለፉት ሶስት ዓመታት ታሪክና አሁናዊ ሁነት ነው። ከቤት ንብረታቸው ከተፈናቀሉ ሶስት ዓመት ቀደማ እንደሆናቸውን የሚናገሩት እሳቸው ጠመኛ ንግበው በአካባቢ የሚኖሩ የታጠቁ ኃይሎች አሉ የሚሏቸው ቡድን መጀመሪያ ባላቸውን ለጥቆ ልጃቸውን እንደገደሉባቸው ገልጸዋል። ከዚህ በተጨማሪም ብዛታቸው 28 የሚኖር በረት ሙሉ ከፍ ተዘርፍ ያለው እርሻ የሚወድሟል። የተጨፈጨፈውን የአትክልት ማሳ ማየት ያሳዝነኛል። አሁን የሚቀመስ የሚላሳጥቻ ያለውኝ እንዲሁ ሜዳ ላይ ነው። ህጣል ነው ልጆችንም የማኖርበት ራስም የሚጠለልበት ታዛለኝም ብሏል። ከቤት ንብረታቸው ከተፈናቀሉ በኋላ ወደ ሌላ አቀበል ሄደው መጠለላቸውን የተናገሩት ወይዘሮ ማዕረጓ መንገሻ ደግሞ ላለፉት ሶስት ዓመታት ማሳቸውን እንደ አለሙ በመከልከላቸው ለረሃብ መጋለጣቸውን ተናግሯል። ትምህርት ቤት፣ ጤና ተቋምና ሌሎችም ማህበራዊ ተቋማት መቃጠላቸውን ተናግረው የጤና አገልግሎት እንደማያገኙና ሴቶች ባሉበት ጫካ ውስጥ እንደሚወልዱ ገልጸዋል። በሰላም ተኝተን አናድርም። ከግራም እየመጡ ይገላሉ፣ ከቀኝም እየመጡ ይገላሉ። በዛ የተነሳ መቼ ደግሞ እኛንም መጥተው ይገላሉ እያል እየሰጋን ነው የምንኖረው። በንግድ ስራ የተዳደሩ እንደነበር ነገር ግን መተዳደሪያው በእሳት እንደወደመበት የሚናገረው አቶ ኤልያስ ለማ በቀን ትንሽ የማይባል ገቢ ነበረው። ተፈናቅለው ለሶስት ዓመታት ሜዳ ላይ በመቆየታቸው አሁን ግን ከአስር ቤተሰቦቹ ጋር ለችግር መጋለጣቸውን ተናግሯል። ከጀሎ ቀበሌ ብቻ አምስት ሺ ሰባት መቶ በላይ ዜጎች ተፈናቅለው ለችግር ተጋልጠዋል። የጉጂ ኦሮሞዎችም ደንበኞቹ እንደነበሩ እሳቸውም ከእነሱ ላይ ወተት የገዛቸው እንደነበር ተናግረው በተፈጠረው ጥቃትና ግጭት መራራቃቸውን ገልጸዋል። መንግስት በተለይም የኦሮሚያና የደቡብ ክልል የጸጥታ ኃይሎች ወንጀለኞችን በህግ ቁጥጥር ስር የሚያውሉ ከሆነና በቀጠናው ያለውን የታጠቀ ኃይል የሚያስለቅቁ ከሆነ ዛሬ ነገ ሳይሉ ወደ ስራ እንደሚገቡ ተናግሯል። የተለያዩ አካላት የግል ጥረት በማድረግ እርዳታ እያደረጉላቸው በመሆኑ የተደሰቱ ተፈናቃዮች ምስጋናቸውን ችረውላቸዋል። መንግስት ግን ሰርተን ወደምንኖርበት ቀያችን ይመልሰን ሲሉም ተማጽነዋል። የድጋፉ ሰብሳቢ ኮሚቴ አስተባባሪ አቶ ደሳሌኝ ጣሰው እንዳሉት የገንዘብና የአልባሳት ድጋፍ ማድረጋቸውን ጠቅሰው ተመሳሳይ ተግባር አዲስ አበባን ጨምሮ በሌሎችም ከተሞች ተጠናክሮ መቀጠሉን ተናግሯል። መንግስት ችግሩን ዛሬ ነገ ይፍታል ብለን ብንጠብቅም የተባባሰ በመሄዱና የዝናብ ወቅት በመሆኑ ከ26 ቀበሌ የተፈናቀሉ ዜጎች ሁኔታ አሳስቧቸው እርዳታ ማድረጋቸውን ተናግሯል። አሁን ህዝቡ ያለበት ሁኔታ መንግስት ለጉዳዩ ትኩረት አልመስጡን የሚያሳይ ነው ብለውታል። ሶስት ዓመት የቆጠረ ስንል በቂ እርዳታ እና ድጋፍ እንዳልተደረገላቸው የሚያሳይ ምንም ሌላ ማረጋገጫ አስፈልግም። አሁን ያለንበት ቀበሌ ጀሎ ቀበሌ የሚባል ነው። ወረዳም በመመገብ እና በለምነቱ የሚታወቅ ነው። ምንም አይነት ምርት በሌለበት ደን ብቻ ለብሶ በምናይበት ጊዜ ላይ መንግስት ያደረገው ድጋፍ በጣም እጅግ አነስተኛ ነው ብለን እንወስዳለን። እርዳታ ድራግና የኮሚቴው አባል የሆኑት የአዋሳ ከተማ ነዋሪ አቶ አቶ ግርማ መልካ በበኩላቸው ተመሳሳይ ድጋፎች ችግሩን የማይፈቱ በመሆናቸው ተፈናቃዮችን በዘላቅነት ማቋቋም እንደሚገባ ተናግሯል። የጸጥታ ኃይል እዚህ ቦታ ላይ ከሰፈረ ብዙ ጊዜ ወስዶታል ግን እዚህ ቦታ ላይ ሽፋን ሰጥቶ እነዚህ ሰዎች በአግባብ ቦታቸው ላይ ማሪፍ እንዲችሉ አላደረገም። ስለዚህ ትልቁ ጥሪያችን መንግስት የዚህ የህዝብ መፈናቀል ወይም የሚስተካከለው መንግስት እዚህ አካባቢ ያለው የህዝብን ደህንነት ማስጠበቅ የሚችል አቋም ስወስድና ባሉት ኃይልም ሆነ ተጨማሪ ኃይሎችን በአካባቢ መፍጠር፣ በተለይ ደህንነቱን ሊያስጠብቅ በሚችል መልክ በአካባቢ የደህንነት ቀጠናን አቋቁሞ መቆጣጠር ስችል ብቻ ነው የሚል እምነቱ ስላለኝ ለመንግስት ይህ መልእክት እንዲደርስ ፈልጋለሁ። የወረዳው አስተዳዳሪ አቶ ተፈራ ቦንዶራ በበኩላቸው የሁለቱ ክልል መንግስታት ትኩረት ስለማይሰጡና የፌዴራል መንግስትም ወጥ የሆነ ስራ ስለማይሰራ የኮሪያ ህዝብ ከተጋረጠበት ችግር ጋር አመታትን ዘልቋል ብሏል። መንገዱ በቀጠናው ባለው የታጠቁ ኃይሎች ተዘግተው ሶስት አመታትን ማስቆጠራቸውም ተናግሯል። ሁለቱ ክልሎች አብሮ ተቀናሽቶ አይሰሩም። አንደኛ ሁለቱ አንድ ላይ ሁለት ርዕሰ መስተዳደሮች አንድም ቀን መድረክ ፍጥሮ አያውቁም። አንድ ላይ በራሳችን ደረጃ ጸጥታ መዋቅርና እኛ የምንንቀሳቀሰው እንቅስቃሴ አለ። ትኩረት ሰጥቶ ለዚህ ስራ ተብሎ ተለይቶ እዚህ አካባቢ የሚደግፍ ነገር የለም፣ መንገድ የለም። መከላከያ አመራሩ ያገናኙ ነው። ስለዚህ በመከላከያ በኩል እየተገናኘን ስራዎችን እንሰራለን እንጂ በባለቤትነት እዚህ ቁጭ ብሎ አካባቢ ላይ የሚመራ አካል ልን የመንግስት ሰራተኞች የአንድ ወር ደሞዛቸውን ለተፈናቀሉ ዜጎች መስጠት ቃል መግባታቸውን ጠቅሰው የተፈናቀሉ ዜጎችን ወደ ቀያቸው ከመመለስ በፊት የተራራቀውን ሕዝብ ማቀራረብና እርቅ መፈጸም ያስፈልጋል ነው ያሉትም። የኦሮሚያና የደቡብ ክልል መንግስትም የተቀናጀ ስራ መስራት አለባቸው ብሏል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ አማሩ ኬለም አመሰግናለሁ፣ ዮናታን ለዘገባው። ወደ ተከታዩ ዘገባ እናልፋለን። በድርቅ ምክንያት ከሐረርጌ የተፈናቅለው ሆሮ ጉድሩ ዞን ሐሙር ወረዳ የሰፈሩ ተፈናቃዮች ችግራቸውን በዘላቂነት የሚፈታ ለግብርና ሥራ የሚያውሉት መሬት እንዲሰጣቸው ጠይቀዋል። ምቹ ቦታ ተፈልጎ እንዲሰፍሩ አሊያም ሌላ ቦታ እንዲሄዱ መንግሥት እየሠራ መሆኑን የዞኑ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ለቪኦኤ ገልጿል። የኦሮሚያ ክልል የግብርናና ተፈጥሮ ሀብት ቢሮ ደግሞ ጥያቄያቸው በመጪው 2012 ዓመተ ምሕረት መልስ እንደሚያገኝ አመልክቷል። ናኮር መልካ ዝርዝሩን ይዟል። አቶ ሁሴን መሐመድ የስምንት ቤተሰብ አስተዳዳሪ መሆናቸውን ይናገራሉ። ከሀረርጌ በድርቅ ምክንያት ተፈናቅለው በሀሙር ወረዳ ጎይቴቦ ቀበሌ ከሰፈሩ ስምንት ዓመት ቢሞላቸውም በግብርና መሬት እጦት ሳቢያ በመንግስት ድጋፍ ሲኖሩ መቆየታቸውን ገልጸዋል። ይደረግላቸው የነበረው የምግብ ድጋፍ ባለፈው መጋቢት ወር እንደተቋረጠ ጠቅሰው ወደ አዲስ አበባ በመጓዝ ከግብርና ቢሮ ሰዎች ጋር እንደተነጋገሩ ያብራራሉ።

የቤት እቃዎች ለበረዲስት ና መቆርቆራ ምናምን እንሰጣቸዋለን ብሎ ጠርቶን ነው ያለ ነው። ወይዘሮ ሀሊማ አህመድ በበኩላቸው የምግብ ድጋፍ ቢጀመርም አሁንም ንጹህ ውሃ ባለማግኘታቸው ሴቶችና ህጻናት ለበሽታ እየተዳረጉ ነው ሲሉ ገልጸዋል። ንጹህ የመጠጥ ውሃም አላገኘንም። ከሌሊቱ ዘጠኝ ሰዓት ውሃ ፍለጋ ሩቅ ቦታ ሄደን ከቀኑ ስድስት ሰዓት ነው ወደ ቤት የምንመለሰው። ለብርድ በሽታ ከመጋለጣችን ውጪ ነፍሰ ጡር ሴቶችም ረዥም ርቀት ከመሄዳቸው የተነሳ ፅንሳቸው እየተጨናገፈባቸው ነው። የእርሻ መሬት የሚሆንም አላገኘም። አቶ ጀማል መሐመድ በበኩላቸው መንግስት ተቋርጦ የነበረውን የምግብ እና የተለያዩ ቁሳቁሶች ድጋፍ በማስቀጠሉ አመስግነው ችግሩን በዘላቂነት ይፈታል የሚሉትን የመፍትሄ ሀሳብ እንዲገልጻሉ። ዋናው ስለ መሬት ነው። እኛ አሁን መሬት ብናገኘው ስራ በደንብ እንችላለን ነበረ። ነገር ግን ብዙ አመት ነው እኛ የጠየነው መልስም ምንም መልስ አላገኘንም። አቶ ለሊሳ በቀለ የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊ ናቸው። በጎይቴቦ ከሁለት ሺ ስድስት መቶ በላይ ሰዎች በምቹ የግብርና መሬት እጦት ምክንያት ለችግር መጋለጣቸውን በአካልም ተገኝተው ማየታቸውን ገልጸዋል። ተቋርጦባቸው የነበረው የእህል ድጋፍ ቢጀመርም አሁንም የንጹህ ውሃ ችግር መኖሩን አረጋግጠዋል። ውሃ ከሌላ ቦታ በተሽከርካሪ የሚያቀርቡበት ሁኔታ ላይ ከኮሚቴ ጋር እየተወያዩ መሆኑን ጠቅሰው ችግሩን በዘላቂነት ስለመፍታት እንዲህ ይገልጻሉ። እስከተቻለን መጠን በዞናችን ውስጥ ለእርሻ የሚሆን ምቹ መሬት ለማግኘት ጥናት እያካሄድን ነው። ይህ ካልተገኘም ከኦሮሚያ ግብርና ቢሮ ጋር በመነጋገር ሌላ ቦታ የሚሰፍሩበት ሁኔታ ይመቻቻል ማለት ነው። ጊዜውን በተመለከተ ግን አንድ ሳምንት ወይም አንድ ወር ልል አልችልም። በተቻለን ፍጥነት ግን ችግራቸውን ለመቅረፍ እየሰራን ነው። የኦሮሚያ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ እንዳልካቸው ተፈሪም በአስራ ስምንት የተፈናቃዮች መጠለያ ላይ በተደረገው ጥናት የመሰረተ ልማት ችግሮች እንዳሉ ታውቋል ብለዋል። የጎይቴቦ ቀበሌ ቅሬታን በተመለከተም እንዲህ ብለዋል። በአሙሩ ጎይቴቦ የሚገኙ ቢያንስ መጠለያ አላቸው። በፕላስቲክ ጎጆ ስር ተጠልለው የሚገኙ ተፈናቃዮች አሉ። የእነዛን ችግር ከፈታም በኋላ በጎይቴቦ የሚገኙትንም ችግር እንዴት መፍታት አለብን በሚለው ላይ ተወያይተናል። በ2012 የበጀት ዓመት ችግራቸው መፍትሄ እንዲያገኝ ይደረጋል ማለት ነው። ኃላፊው ይህንንም ችግር ለመፍታት ተፈናቃዮችን መልሶ የሚያቋቁም ኮሚቴ ተዋቅሮ ወደ ስራ ገብቷል ብለዋል። ለቪኦኤ ናኮር መልካ ከነቀምቴ አመሰግናለሁን አኮር ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል አዲስ አበባ ላይ፣ በዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ 8 ሰዓት ከ35 ደቂቃ ነው። ዝግጅቶቻችንን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዌብሳይታችን ላይ ማግኘት ይቻላል። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ ወይም ከአፕ ስቶር ብትጠይቁ ታገኛላችሁ። በነጻጭናችሁ ዝግጅቶቻችንን በጥራት ማግኘት ትችላላችሁ። ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል የሚተላለፈውን ጋቢና ፕሮግራማችንንም በየዕለቱ እንድትከታተሉ እንጋብዛለን። በአርባ ዘጠኝ ሜትር ባንድ ላይ ይገኛል። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሽያኑ ኔልሰን ሎፔዝ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሶሎሞን አባተና አዳኒ ፍስሐ ነን። ዝግጅታችን ይቀጥላል። ጠቅላይ ሚኒስትር አብይ አሕመድ ከአሜሪካ ድምፅ ጋር ያደረጉት ቃለ ምልልስ የመጨረሻ ክፍል ቀጥሎ ይቀርባል። በዚህ ክፍል አመራራቸውን አስመልክቶ ከተለያዩ ወገኖች የሚሰነዘሩ አስተያየቶች የኃላፊነት ጊዜያቸውን ቀዳሚ ትኩረትና በአንዳንዶቹ ኢትዮጵያ ላለችበት የዛሬ ሁኔታ አይነተኛ የሚሏቸውን ፈተናዎች አስመልክቶ ለቀረቡ ጥያቄዎች ምላሽ ይሰጣሉ። ጠቅላይ ሚኒስትሩን ቢሮአቸው ተገኝቶ ያነጋገራቸው እስክንድር ፍሬው ነው። ቀጥሎ ይቀርባል ጠቅላይ ሚኒስትር አንዳንድ ወገኖች እየተረዱኝ አይደለም የሚል ስሜት አለዎት? እያካሄዱ ካሉት ለውጥ አንጻር ከሚወስዷቸው ውሳኔዎች አንጻር አንዳንድ ወገኖች እየተረዱኝ አይደሉም ብቻ ሳይሆን ሁሉም ወገን እንዲረዳኝም አንጠብቅም። ምክንያቱም እኔ የምወስነው ውሳኔ የሚያስደስተው እንዳለ ሁሉ የሚያስከፋው እንዳለ አቃለሁ። አብዛኛው ህዝብ ግን በቅንነት አገር ለመለወጥ ለሀገር አንድነት እንደሚሰራ አስቦ ተባባሪ እንዲሆን እና በሰዎች የውሸት ወሬ እንዳይወሰድ እንደዚህ አይነት ሀሳቦች ላነሳ እችላለሁ እንጂ ሁሉም ህዝብ መቶ ፐርሰንት ሊከተል ሊያደምጥ ይገባል ብዬ አላስብም። አብዛኛውን የሚያስደስት አብዛኛውን የሚያቅፈው ነው። ሌሎች ደግሞ በጸብ በግጭት፣ በጥላቻ ሳይሆን ሀሳባቸውን በማራመድ የተሻለ ሀሳብ አለ እያሉ ከተጓዝን ዴሞክራሲ ማለት እሱ ነው። ሁላችን ወጥና አንድ ሀሳብ ሊኖርን አይጠበቅም፣ መኖርም አይችልም። አብዛኛው ያሰበውና አብዛኛው የወሰነውን ግን ጥቂቶች እያመኑ ከተገዙ በዚህ አግባብ መሄድ ከቻል ዴሞክራሲ ምስሉ ነው። እኔ የምፈልገውም እንደዚህ አይነት ሀሳብ ነው። በሚሌኒየም አዳራሽ የለውጡን አንደኛ ዓመት አስመልክቶ ባደረጉት ንግግር ኢትዮጵያን ከፍ ማድረግ፣ ትውልዷን ማንቃት፣ ዘመም ያለችውን አገሬን ማቅናት እንጂ ከዛ የተለየ ሸፍጥም፣ ሀሳብም ተግባርም የለኝም ብለዋል። አሁን ያሉትን ለመግለጽ ነው። እኔ በቆይታዬ የማምነው አንደኛ ለዘመናት ላልተወሰነ ጊዜ ስልጣን ይዞ መቆየት አግባብ ነው ብዬ አላምንም። በስልጣን ላይ በምቆይበት ጊዜ ደግሞ ሙሉ ጊዜን ሙሉ አእምሮዬን ሙሉ ጉልበቴን የህዝብን ሕይወት ለመለወጥ መጠቀም አለብኝ ብዬ አስባለሁ። በማደርጋቸው ሩጫዎች በማደርጋቸው የመለወጥ ፍላጎቶች ውስጥ ስህተት ሊያጋጥም ይችላል እንጂ አጠቃላይ ኢንቴንሽኔም አክሽኔም ኢትዮጵያን ቀና ከማድረግ ውጭ የተለየ ነገር የለውም። የሆነ ግሩፕ መጥቀም፣ የሆነ መጉዳት፣ የተወሰነ ማስደት፣ ማስከፋት የኔ አጀንዳ አይደለም። እኔ ኢትዮጵያውያን ከፍ የሚሉበትን ስራ ምሰራው ምፈልገው እሱ ነው። የማደርገውም እሱ ነው። ይህንን መገንዘብ ለሚችሉ ኃይሎች ለማስገንዘብ ነው። ለዚህ ነው የተለመደውን እረፍት የተለመደውን ለራስ የሚሰጥ ጊዜ በመተው ሙሉ ጊዜ ያለ ሩጫ የሚደረግበትና በጣም ብዙ በርካታ አስደናቂ ድሎችን አስመዝግበናል በዚህ አመት ውስጥና እነዚህ የመጡት ሙሉ በሙሉ ራስን ከመስጠት ነው። እኔ ኢትዮጵያን በመሪነት በመቆይበት ጊዜ ውስጥ በግፍ የሰው ህይወት በማጥፋት ወይም ባልተገባ ሁኔታ ጥቅም ለማግኘት ከሰው ኪስ በማጉደል እንደማልገኝ ገጠኛ ሆኜ መናገር እችላለሁ። ማንኛውም ነገር የማደርገው በትብብር መንፈስ ሀገር መለወጥ ኢትዮጵያ መለወጥ በሚል ሂሳብ ብቻ ነው። እሱን ለማስገንዘብ የተሰነዘረ ሀሳብ ነው። ጠቅላይ ሚኒስትር፣ እርስዎ የጠቀሱት የኢትዮጵያ ትንሳኤ እንዳይመጣ ወይም እንዳይፋጠን ህገ መንግስቱ እንቅፋት መሆኑን የሚገልጹ ወገኖችም አሉ። ኢትዮጵያ እንዳትነሳ መቃብር ጠባቂ የሆነው ህገ መንግስቱ ነው እስከ ማለት የሚሄዱም አሉ። በዚህ ላይ ምን አስተያየት አለሁት? ችግሮችን በሙሉ ጠቅልሎ የችግሮች ሁሉ መፍትሄ ህገ መንግስት መቀየር ነው፣ የችግሮች ሁሉ መፍትሄ ኢህአዴግ ማንሳት ነው፣ የችግሮች ሁሉ መፍትሄ ጠቅላይ ሚኒስትሩን መቀየር ነው ብሎ ማሰብ ችግር ካለመረዳት የሚመጣ ነው። ህገ መንግስት የሌላቸው ሀገራት አሉ። ህገ መንግስት የሌላቸው ሀገራት እና የቆሙ ሀገራት አሉ። ህገ መንግስቱ የቆየ በመሆኑ የህዝቦችን ፍላጎት በተለይም ደግሞ አሳታፊና አነጋጋሪ በሆነ መንገድ ሊሻሻሉ የሚገባቸው አንቀጾች ሊኖሩ ይችላሉ። ዝግ አይደለም። እሱን በማስረጃ በእውቀት እዚህ ጋር እንዲህ ቢሆን ብሎ የሚያስብ ማንኛውም ሀይል በምክክር ማድረግ ይቻላል። ነገር ግን የትናንትና ህገ መንግስት ሳልወያይበት፣ ሳልመክርበት፣ ተገቢ ግብአት ሳልሰጥበት ወጣ ብለህ አሁን ደግሞ አንተ ትክክል ስለመሰለህ ሌሎቹን ሳታሳተፍ፣ ሳታማክር በዚያ መንገድ ብትሄድ የነበረውን ስህተት ነው ተደግሞ ስህተት ላለመድገም፣ ህገ መንግስትን በሚመለከት መጀመሪያ ምንድን ናቸው መታየት ያለባቸው እንቅፋት የሆኑ ነገሮች ምንድን ናቸው? እነሱን ለመፍታት ምን እናድርግ? ለምሳሌ አንድ አርቲክል መውሰድ ይቻላል። አርቲክል 39 ነው ችግር ያለው የኢትዮጵያ አንድነት የሚፈታተነው ጉዳይ እሱ ነው ብሎ የሚያስብ አንድ ሰው ካለ አርቲክል 39ን ለመቀየር እሱ የተረዳበት ፐርስፔክቲቭ ብቻ በቂ አይደለም። ያን በተለየ መንገድ የሚገነዘቡ ወገኖቹ ማስገንዘብ አለ ሁሉም ባይሆን አብዛኛው ያን ሀሳብ የሚገዙት ከሆነ በጣም ቀላል ነገር ነው ያን አርቲክል ማስተካከል። ነገር ግን ሌሎችን ሳታማክር፣ አንተ ትክክል ስለመሰለህ ስላመንክበት ለመቀየር ብትሞክር ትናንት የነበረውን ችግር በተለየ መንገድ ተደግሞ እንደሆነ እንጂ መፍትሄ አታመጣም። እና ሕገ መንግስቱ ቋሚ ለረዥም ጊዜ የሚያገለግል መሆን አለበት። ያ ማለት ደግሞ አይነካም ማለት አይደለም። ህዝቦች እስካመኑ ድረስ የህዝቦችን ጥቅም የሚያስከብር ሀሳብ እስከመጣ ድረስ በውይይት በምክክር ህገ መንግስታዊ በሆነ መንገድ ህገ መንግስቱን ማሻሻል ይቻላል። ህገ መንግስትን በውይይትና በምክክር ማሻሻል የሚያስፈልግበት ዋናው ምክንያት ትልቁ በኛ ህገ መንግስት ላይ የሚሰጠው ሂስ በቂ ውይይት አላደረግንበትም፣ አልመከርንም፣ አልተሳተፍንም የሚል ስለሆነ ቢያንስ አሁን የምናደርገው ማንኛውም ለውጥ ያንን ችግር የማይደግም መሆን አለበት። ያን በማድረግ ወደሚያቀራርብ ነገር ሊመጣ ይችላል። ኢትዮጵያ ውስጥ አንተም እንደ በንጉሰ ነገስቱ ከወጡ ሁለት ህገ መንግስቶች ጀምሮ አጠቃላይ የህገ መንግስት ታሪክ መቶ ዓመት አይሞላውም። ኢትዮጵያ ሺ ዓመታት እድሜ ያላት ሀገር ናት። ህገ መንግስት ከጀመር መቶ ዓመት አይሞላም። እሱም ያው የምናውቃቸው ህገ መንግስቶች ማለት ነውእና ህገ መንግስቱ የሁሉ ነገር መፍትሄ መሆን አይችልም። ህገ መንግስቱ የሚያቀራርብ አንድ ጠንካራ መካከለኛ ሰነድ መሆን ይችላል። ያን ማዘግ የሚቻለው ግን ሁሉን ህዝቦች ባሳተፈና በመከረ መንገድ ከሄድንበት ብቻ ነው። እርስዎ በአንድ አመት ውስጥ ያመጡትን ለውጥ ያደነቁ አንድ ዓለም አቀፍ ታዛቢ ያስቀመጡትን የመደምደሚያ ሀሳብ ላንሳና በዚህ ላጠቃለል አሁን እያጋጠሙ ካሉ ችግሮች አንጻር የእርምት እቅድና መተማመንን የሚፈጥሩ አንዳንድ እርምጃዎች ያስፈልጋሉ ብለዋል። አንዳንድ አካሄዶችን ቆም ብሎ መፈተሽ ያስፈልግ ይሆን? ምን ይላሉ በዚህ ላይ ጠቅላይ ሚኒስትር? ቅድም እንዳልኩት ነው። ለውጥን በሆነ ጊዜ በሰራኸው ስራ ወደ ዘላለም ማቆየት አይቻልም። በየጊዜው ራስ መፈተሽ ውስጥ መፈተሽ፣ የህዝብን ሮሮና ብሶት ማድመጥ ያንንም ተንተርሶ ሲስተምን፣ ተቋምን፣ ሀገርን እየቀየሩ መሄድ ያስፈልጋል። ባለፈው አመት ሰራናቸው ናቸው በርካታ ድሎች አሉ። እነዚህ ድሎች ከነ ችግሮቻቸው በህዝቡ ውስጥ ከፍተኛ ደስታን ፈጥረዋል። በእነሱ ስራ ግን ለዘላለም መኖር አይቻልም። አዳዲስ ድል ማስመዝገብ አዳዲስ ውጤት መምጣት ይኖርብናል። አብዛኛው ኢትዮጵያ ውስጥ የሚታየው ችግር መቆራቆሱ፣ መጠላላቱ የሚታየው ችግር አሁን የተፈጠረ የሚመስላቸው ሰዎች በጣም ብዙ ናቸው። ያልካቸውን ሰው ጨምሮ ሊሆን ይችላል። ልክ በሰኔ መግቢያ ወይም ማጋማሽ ዘር ሲዘራ ምን አይነት ዘር እንደተዘራ የሚያቀው ዘር ብቻ ነው፣ ወይም ሲዘራ ያየ ሰው ብቻ ነው። የተዘራው ዘር ስንዴ ይሁን ገብስ ይሁን ጤፍም የሚታወቀው ሐምሌ ነሐሴ ዝናብ ካገኘና ከፍ ካለ በኋላ ነው። ከፍ ብሎ ጤፍ መሆኑን ካየህ በኋላ ራሱ ምን ያክል ፍሬ መልቀም እንደምትችል ማወቅ የምትችለው ከወራት በኋላ ሲታጨድ ሲወቃ ነው። ኢትዮጵያ ውስጥ ላለፉት አመታት የተዘሩ በርካታ መጠላላት የመለያየት ሀሳቦች ጊዜያቸው ደርሰው ተኮትኩተው ዝናብ ጠጥተው አብበው ያየንበት ወቅት ነው። እዚህ ጋር ተስፋ እንድንይዝ የሚያደርገው ነገር ማየት ነገሩ እያለቀ መሆኑን የሚያመላክት ነው። ጤፉ ተንጀርግጎ ስታየው ከተወሰነ ጊዜ በኋላ መታጨጃው ደርሰዋል፣ መወቂያው ደርሰዋል ማለት ነው። ኢትዮጵያ ውስጥ አሁን የምናያቸው ችግሮች ቀድሞ የተዘሩ ዘሮች ቢሆኑም መታየታቸው በራሱ ለይታ መቃታቸው በራሱ ወደ ማብቂያው እየሄዱ መሆኑን ያመላክታል። ይሄንን ችግር ለመፍታት ከስረ መሰረቱ ምን ነበር ችግሩ ብሎ ማየት ያስፈልጋል። መንግስት ምን ቢያደርግ ነው ችግሮችን መፍታት የሚችለው ብሎ ማሰብ ያስፈልጋል። ለውጥም በቀጣይነት መደረግ እንዳለበት ማመን ያስፈልጋል። በአንድ ወቅት በተደረገ ማንኛውም ለውጥ ለዘላለም እርካታ መፍጠር አይቻልም። ህዝቡም ሲደግፍህ ቀብድ ነው የሚሰጥ። ቀብድ የምሰጠው ስታምን ነው ይሄ ሰውዬ አስብ ሰጠው። በሚቀጥለው 15 ቀን 20 ቀን የሰጠሁትን እቃ ወይም ልብስ ይሰፋልኛል ስታምን ትሰጠዋለህ። ቀብዱ ቀብዱ ግን የሚያመላክተው ባልኩህ ቀን ጨርሰህ አምጣልኝ እንጂ ጨርሰል አይደለም። የኛም ድጋፍ እንደሱ ነው የጀመራችሁት ነገር መልካም ነው፣ አሰራራችሁ ጥሩ ነው፣ በዚሁ ቀጥሉ፣ አፍጥኑት፣ አስፉትና ውጤታማ አድርጉን ነው ድጋፍን የምናየው እንደሱ ነው። ለውጥን ግን ባልተገባ ፍጥነት በምትወስድበት ድበስ ሰዓትም የሚያስከትለውን አደጋ ማየት ተገቢ ይሆናል። ራሱ ሲስተሙ ሳይለወጥ ባልተለወጠ ሲስተም አዳዲስ ሀሳቦችን በፍጥነት ለማምጣት ከፈለግ ሲስተሙ መሸከም ስለማይችል ክራሽ ያደርግና የማትፈልገው ውጤት ሊያመጣ ይችላል። ይህ ኢትዮጵያ ውስጥ አጋጥሞ ያውቃል ከዚህ ቀደምም። ና ለውጥ መልካም ነገር ጥሩ ነው። ግን ሲስተሙ በሚሸከመው አግባብ እያሰረጹ ራስን እየፈተሹ ከጊዜው ጋር ለውጥ እያመጡ መሄድ ያስፈልጋል። ሰውየው እንዳሉት አዳዲስ ድል፣ አዳዲስ መለወጥ፣ አዳዲስ ውጤቶች እያመጣን ማዝለቅና ማጽናት ይኖርብናል ብዬ ነው የማምናለሁ። ክቡር ጠቅላይ ሚኒስትር እጅግ በተጣበበ ጊዜዎት መሀል ይህንን ቃለ ምልልስ ከአሜሪካ ድምጽ ጋር ስላደረጉ በአሜሪካ ድምጽ ሬዲዮ አድማጮች ስም፣ ተከታታዮች ስም በጣም አመሰግናለሁ ስለጊዜ አድማጮች በተከታታይ በተሰማው ከጠቅላይ ሚኒስትር አብይ አህመድ ጋር በተደረገው ቃለ ምልልስ ላይ የተሰጡ አስተያየቶች አሉን፣ አሁን እናቀርባለን። በኢሜይል ከደረሱን መልእክቶች በአንዱ እንጀምር። ደረጀ ጂኤም ውድ ቪኦኤ ብለው ይነሳሉ። ጠቅላይ ሚኒስትር አብይን በተመለከተ ያለኝን አስተያየት እንሆ ዶክተር አብይ ከየትኛውም የኢትዮጵያ ገዢዎች የተሻሉ መሪ ናቸው። ቢያንስ ቢያንስ ሀገራችንን መልሰውልናል። ነጻነት አግኝተናል። አፈና ቀርቷል። ሁለተኛ ዜጋነት ቀርቷል። ዶክተር አብይ ኢትዮጵያን ሊያሸጋግሩ የሚችሉ ጥሩ መሪ ቢሆኑም ከብዙ አቅጣጫዎች ችግሮች ተጋርጠውባቸዋል። አንደኛ ይላሉ ደረጀ ከራሳቸው ፓርቲ ውስጥ ህዝቡን እያማረረ ሥራ እያበላሸ ለውጡን ለማደናቀፍ የሚሠራ ኃይል፣ ሁለተኛ ከሥልጣንና ከሀብት እንዲገለል በመደረጉ የተበሳጨውና ማንኛውንም አፍራሽ ተግባር ለመፈጸሙ ወደ ኋላ የማይለው ኃይል፣ ሦስተኛ ሕዝብን ለመከፋፈልና አገሪቱን ቀውስ ውስጥ ለማስገባት ጥላቻና ዘረኛነትን በመስበክ ሁሉንም ነገር ለማበላሸት የሚሠሩ ፓርቲዎች፣ ሚዲያና ጋዜጠኞች ብለዋቸዋል ዋነኞቹ የችግሮች ምንጭ ሲሆኑ ጠቅላይ ሚኒስትሩ በዙሪያቸው ደካማና ለውጡን የማይመጥኑ ሰዎችን ማሰባሰባቸውና በየጊዜው ግልጽ መረጃ ለሕዝብ መስጠት አለመቻላቸው፣ ቀላል የማይባል የኅብረተሰብ ክፍል በሐሰት መረጃና የጥላቻ ፕሮፓጋንዳ ውዥንብር ውስጥ ገብቷል። ስለዚህ ቪኦኤዎች፣ እባካችሁ ሚዛናዊ መረጃ በተከታታይ በማቅረብ ሕዝቡን አግዙት። አመሰግናለሁ። ደረጀ ነኝ ከአዲስ አበባ። ከፌስቡክ ንግግሮቻችሁ ደግሞ አንድ ሁለቱን እንመልከት። የደጃት ካሳይን አስተያየት እንሆ። ኤጭ ሲሉ ጀመሩ። ጋዜጠኛውም ዘመድ መሳይ ነው። ምንም የረባና ፈታኝ ጥያቄ መጠየቅ አልቻለም። ያው ጠያቂና ተጠያቂ ሳይሆን አወሩ ቢባል ይሻላል። ጠቅላዩ ከበድ ያለ ጥያቄ አይወድም። የኤፍሬም ሄልኬ ጎበና ሀሳብ እንዲህ ይነበባል። በዚህ አንድ ዓመት በጣም ብዙ የገዘፉ ሥራዎች ተሠርተዋል። ለዚህም ጋዜጠኛ እስክንድር እንደ አንድ ኢትዮጵያዊ ዜጋ በምስጋናና እውቅና በመስጠት ቢጀምር መልካም ነበር። በትንንሽ ኮሽታዎች ወይም ሁላችንንም የሚያግባቡ በቀላሉ ሊፈቱ እንደማይችሉ በምናውቃቸው ጉዳይ ላይ ለጠቅላይ ሚኒስትሩ ትቶ ውጤቱን መጠበቅ ግድ ይለናል። ለዚህ ምሳሌ የሚሆኑት አሉ። ኤፍሬም በመቀጠል የጅግጅጋ የቄለም ወለጋ፣ የአዲስ አበባና ዙሪያዋ፣ የሲዳማ ከነዚህ የተወሰኑት የተፈቱበት ቀሪዎቹ የለዘቡበትን መንገድ ጠቅላይ ሚኒስትሩ ማድመጥ ብሎም ጊዜ መስጠቱ እንደሚበጀን ማሳያ ነው። ኤፍሬም ኬ ጎበና፣ አስተያየቶቻችሁን የላካችሁልንን ሁሉ እናመሰግናለን። ስልክ እየደወላችሁ በድምፅ በኢሜይል ሆርን አት ቪኦኤ ኒውስ ዶት ኮም በፌስቡክ፣ በትዊተር በኢንስታግራም እንዲሁም ዩቱብ ላይ ሀሳቦቻችሁን አካፍሉ። ተነጋገሩ፣ አንሸራሹ። የስድብና ነውር ቃላትን አየር ላይ አናስተናግድም። ከባህልና ከጨዋ ወግ ጋር የሚጣረሱ ፈር የለቀቁ አባባሎችንና ዘለፋዎችን ወይም የሕዝብን ክብር የሚጋፉ የማንንም ሃይማኖታዊ ማንነትና እምነት የሚነቅፉና ሁከትን የሚዘሩ ወይም በቀጥታ ለግጭቶች የሚገፋፉ ወይም ማረጋገጫ ያልቀረበባቸው ለመልካም ዝናና ለሰብአዊ ክብር ተጻራሪ የሆኑ አስተያየቶችን ከማህበራዊ መገናኛዎች ገጾቻችን ላይም ለማንሳትና ለማጥፋት እንገደዳለን። ለገንቢ አስተያየቶች፣ የተቃውሞ የቅሬታም፣ ሆነ የድጋፍ ለጥያቄዎች፣ ለምክሮች፣ ለጤናማ የሐሳብ መንሸራሸር በገጾቻችንም በአየራችንም ከታላቅ ምስጋናና ክብር ጋር ሰፊ ቦታ እንሰጣለን። ለተሳትፏችሁ፣ ለአስተያየቶቻችሁ እናመሰግናለን። በንግግሮቻችሁ ቀጥሉ። ተከታዩን የጠቅላይ ሚኒስትር አብይ አሕመድን መልእክት እንድናስተላልፍለት የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ጠይቆናል። በመላ ዓለም የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ወጣቶችና አዳጊዎች፣ ወይ መጪው ወቅት ኢትዮጵያ ውስጥ ክረምት ነው። ትምህርት ቤቶች በአብዛኛው ይዘጋሉ። በእናንተ ደግሞ በጋ ነው። እዚያም ቢሆን ትምህርት ቤቶች ለዕረፍት ይዘጋሉ። ይህንን መልካም አጋጣሚ ስለ ሀገራችሁና ስለ ወገናችሁ እንድታስቡ በመፈለግ ነው ይህንን መልእክት የምልክባችሁ። ነጻነቷን ጠብቃ የኖረች ብርቱና ጀግና ሕዝብ ያላት ውብና ድንቅ ባህሎችን ያቀፈች፣ ከዳሎል ዝቅተኛ ስፍራ እስከ ራስ ደጀን ከፍተኛ ተራራ የሚገኝባት የዓለም ሃይማኖቶች ለዘመናት በፍቅርና በመግባባት የኖሩባት ታላቅ አገር አለቻችሁ። በዚህ በእጅጉ ልትኮሩ ይገባል። በሌላ በኩል ደግሞ ከዚህ አኩሪ ታሪካችን ጋር የማይመጣጠን ፈተና አለባት። አብዛኛውን የህዝባችንን ክፍል አንቆ የያዘ ድህነት አለባት። ብዙ ወገናችን በቂ የሕክምና አገልግሎት፣ ጥራቱንና ደረጃውን የጠበቀ ትምህርት፣ ንጹህ ውሃ የሚያስተሳስር መንገድ አያገኝም። እንደ እናንተ ያሉ ወጣቶች አብያተ መጻሕፍትን በቅርባቸው አያገኙም። የሚጫወቱባቸው ሜዳዎች በየሰፈራቸው ቀርቶ በየከተማቸው እንደ ልብ የሉም። ኮምፒውተሮች ዛሬም ለተማሪዎቻችን ብርቆች ናቸው። ከዘመናት በፊት በጥቅጥቅ ደኖቿ የምትታወቀው ሀገራችን ዛሬ ተራቁታለች። ደን መትከልና መንከባከብ በዘመናዊት ኢትዮጵያ ገና ባህል አልሆነም። አእዋፍና አራዊት ከየአካባቢያችን እየራቁ ነው። ቢራቢሮዎችንና ነፍሳትን በዐይን አይተው በእጅ ነክተው የማያውቁ ወጣቶች እየተፈጠሩ ነው። በእንቅርት ላይ ጆሮ ደግፍ እንደሚባለው ደግሞ ይህ አልበቃን ብሎ እርስ በርስ መጣላት፣ አንዳችን ሌላችንን መግፋት፣ በዘር በቋንቋና በሃይማኖት ተለያይቶ መጋጨት፣ በየሚዲያው ጥላቻና ስድብን ማሰራጨት መፈናቀልና ስደት የዘመናችን አስከፊ ገጽታ እየሆኑ ነው። እንደዚህ ከሆነ ለእናንተ ምን አይነት አገር ልናወርሳችሁ ነው? እኔን አሁን የሚያሳስበኝ ይሄ ነው። በተለይ ከሀገር ውጭ የምትኖሩ ወጣቶችና አዳጊዎች አንድ ነገር እንድታስታውሱ ፈልጋለሁ። ዛሬ እናንተ በደስታ በሰላምና በምቾት የምትጠቀሙባቸው ከተሞች፣ ትምህርት ቤቶች መዝናኛዎች፣ አብያተ መጻሕፍት፣ መንገዶችና መንደሮች በቀደመው ትውልድ በጠንካራ መሠረት ላይ የተገነቡ ናቸው። እነዚያ የቀደሙ ሰዎች ወገባቸውን አስረውና ችግሩን ሁሉ ተቋቁመው ባይሰሩ ኖሮ ዛሬ የምታደንቋቸውን የአሜሪካ የአውሮፓና የእስያ ከተሞች ማግኘት አንችልም ነበር። እኛስ ለተተኪው ትውልድ ምን ሰርተንለታል? ዛሬ እናንተን የምጋብዘው ለዚህ ጥያቄ አብረን መልስ መስጠት እንድንችል ነው። ሀገራችንን ስልጡን ባለጸጋ ዴሞክራሲያዊትና ሰላማዊት ማድረግ የምንችለው ተባብረን ስንሰራ ነው። በተለይ እናንተ የነገ ተረካቢዎች ነገን እያስባችሁ መስራት አለባችሁ። ቢያንስ የሚከተሉትን አምስት ነገሮች ለሀገራችሁ እንድታደርጉ ጥሪ ያቀርባለሁ። አንደኛ አሉ ጠቅላይ ሚኒስትር አብይ አህመድ የዛሬውን ችግርና መከራ ሳይሆን የነገውን ተስፋ ተመልከቱ ፈጽማችሁ በሀገራችሁ ተስፋ ትቁረጡ እንለውጠዋለን እንችላለን ታሪክም እንሠራለን ብላችሁ እመኑ ስለ ሀገራችሁ እና ስለ ሕዝባችሁ በጎ በጎውን ተናገሩ መስክሩ ለምትሮጡበት ጐዳና እንጂ ለሚያጋጥማችሁ የእንቅፋት ድንጋይ ብዙም ቦታ አትስጡት በመንገዳችሁ ላይ ውሻ ቢጮኽባችሁ እናንተ ተመልሳችሁ አትጩሁ። ሁለተኛ ዕውቀትን ወደ ሀገራችሁ አሻግሩ። አዳዲስ አሰራሮችን አምጡ። መጻሕፍትንና ኮምፒውተሮችን አሰባስቡ። የብዙ ተማሪዎችን ሕይወት ማሻሻል ትችላላችሁ። በየትምህርት ቤቶቹ ግቡና የበጎ ፍቃድ መምህራን ሁኑ። የማከማቻ ዕቃዎችን ማለትም ሰርቨር አዘጋጅታችሁ ዲጂታል መጽሐፍትን ተማሪዎች በስልኮቻቸው እንዲያገኙ አድርጉ። የትምህርት መርጃ መሳሪያዎችን አሰባስቡና ለየትምህርት ቤቶቹ አድርሱ። የምስራቅ እስያ ወጣቶች እንዲህ ነው የሚያደርጉት፣ ከእነርሱ ልምድ ቅሰሙ። ይቀጥላሉ ጠቅላይ ሚኒስትሩ። ሶስተኛ መጽሐፍትን በማሰባሰብ በታናናሽ ከተሞችና ትምህርት ቤቶች አብያተ መጽሐፍትን አስፋፉ። ከሻይና ቡና በሚቀነስ ገንዘብ በአካባቢ ቁሳቁስ የመጽሐፍት ቤቶችን መሥራት ይቻላል። መጽሐፍቱን ደግሞ ከየቦታው መለቃቀምና በእርዳታ ማግኘት ትችላላችሁ። በቀላል ቴክኖሎጂዎች አብያተ መጽሐፍቱን ዲጂታል ማድረግም ይቻላል። አራተኛ የበጎ ፈቃድ አገልግሎት በመስጠት የሰለጠነ አሰራርን በአገራችሁ አስለምዱ። በሆቴሎች፣ በመስሪያ ቤቶች፣ በግል ድርጅቶች፣ በገበያ አዳራሾች፣ በሆስፒታሎች ወዘተ አገልግሎት በመስጠት የተሻለ አሰራርን ለሌሎች አሳዩ። ሀገራችሁ እንድትሆን የምትፈልጉትን እናንተ ራሳችሁ አድርጋችሁ አሳዩ። አምስተኛ ስለ ሀገራችሁ ወቅታዊ ሁኔታ ለሕዝባችሁ ማበርከት ስለምትችሉት አስተዋጽኦ፣ ችግሮቻችንን ቀርፈን ፈተናዎቻችንን አልፈን እንዴት ሀገር መገንባት እንደምንችል የምትመክሩባቸው የወጣቶች የሐሳብ መለዋወጫ መድረኮችን አዘጋጁ። እናንተው ራሳችሁ ተነጋገሩ። ጥናቶችን አቅርቡ። ሐሳቦችን አዋጡ። የመፍትሔ ሐሳቦችን አምጡ። በመጨረሻም የጠቅላይ ሚኒስትሩ መልእክት የመኖሪያ ስፍራችን ብዙ ነው ይላል። ያለችን ሀገር ግን አንዲት ናት። የትም ብትወለዱ ኢትዮጵያ በደማችሁ ውስጥ አለች። የአንዲት ሀገር ታላቅነት የሚወሰነው በተተኪው ትውልድ ታላቅነት ነው። እናንተ ከበረታችሁ ተስፋ ካልቆረጣችሁ፣ ሀገራችሁን ለመለወጥ ከተነሳችሁ የኢትዮጵያ ትንሣኤ እንደሚቀርብ አትጠራጠሩ። ለአፍራሽ ወሬና ለአሉባልታ ቦታ አትስጡ። ስለሚነሳው አቧራ ሳይሆን ስለምናሳርፈው አሻራ እናስብ። የነገው ትውልድ በእናንተ እንዲኮራ፣ ስማችሁም ከሀገራችሁ ክብርና ገናናነት ጋር አብሮ እንዲጠራ ኑ አብረን እናትም አሻራ በኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ጥያቄ ያስተናገድነውን የጠቅላይ ሚኒስትር አብይ አህመድን መልእክት ነው ያሰማ ናቸው። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። አንዳንድ አጠራ ጠር ያሉ መረጃዎችን ላካፍላችሁ። የኢትዮጵያ ብሔራዊ ባንክ ለአንድ ሳምንት ያህል እስከ ዛሬ ድረስ በያዘው የምንዛሪ ተመን አንድ የዩናይትድ ስቴትስ ዶላር 28 ብር ከ71 ሳንቲም ነው ይላል። ከሌሎች ምንጮች ያገኘኋቸው መረጃዎች ግን እንደሚናገሩት 29 ዶላር ከ01 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ዌብሳይቱን ለሳምንት ያህል እስከ ዛሬ ድረስ አላደሰም። የመጀመሪያ ጊዜው አይደለም። በዚህ ፈጣን ዓለም በዚህ የንግድ ዓለም የኢትዮጵያ ብሔራዊ ባንክ እጅግ እያዘገመ ይመስለናል ዌብሳይቱ ላይ። በሌላ በኩል ነገ አርብ ግንቦት 22 2011 ዓ ም አዲስ አበባ ዝናባማ እንደምትሆን የኢትዮጵያ ሚቴዎሮሎጂ ኤጀንሲ ዛሬ ያወጣው ትንበያ ይጠቁማል። የአዲስ አበባ ከፍተኛ ሙቀት 14 ዝቅተኛው 27 ዲግሪ ሴልሽየስ ነው። ከ33 የኢትዮጵያ የተለያዩ ግዛቶች ጣቢያዎች የተሰበሰቡ መረጃዎችና የሶስት ቀናት ትንበያ www ኢትዮሜት ጂኦቪ ላይ ታገኛላችሁ። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችው ሰሎሞን አባተና አዳንች ፍስሃዬንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል በዚህ ሰናበት። ሰላም፣ በደህና ደሩ።